አሜሪካን ጨምሮ የተለያዩ ሀገራትና ተቋማት በኢትዮጵያ ላይ እየወሰዱ ያለውንና የውይይቱ ተሳታፊዎች ያልተገባ ተጽዕኖ ያሉትን ለመቋቋም በሚቻልባቸው መንገዶች ላይ መክረዋል። ወይዘሮ ሜሮን አህዱ ሳቡሬ ሁላችንም ራሳችንን የሀገራችን አምባሳደር አድርገን የኢትዮጵያን አቋም ማስረዳትና ደጋፊ ወዳጆችን ማፍራት ይጠበቅብናል ይላሉ። ሁላችንም የሀገራችን ኢትዮጵያ አምባሳደሮች ሰዎች እንደሆንን ራሳችንን መመልከት ይኖርብናል። ወዳጆች መፍጠር መቻል አለብን። ከኛ ከኮሚቴያችን ውጭ ያሉ ወዳጆች መፍጠር መቻል አለብን። በእኛ የእኛን ኮዝ ሌሎች እንዲያስተጋቡት በጣም ትልቅ ስራ መስራት አለብን። ለምሳሌ ዲያስፖራዎች፣ ዲያስፖራ ውስጥ ያሉ አፍሪካኖች፣ አፍሪካን አሜሪካንስ እንደነ ጄሲ ጃክሰን አይነት እና ያንን ብዙ ጫና ማረግ በኮንግረሽናል ብላክ ኮከስ ላይ ብዙ ጫና ማረግ የሚችል ኢንዲቪጆል ነው። ከዛ ደግሞ አፍሪካን አሜሪካን ቤተክርስቲያኖች፣ ኤቫንጀሊካል ቤተክርስቲያኖች እነዛም ሁሉ ኢንጌጅ ማድረግ ያስፈልጋል። የሰዎች ለሰዎች መስራች ዶክተር እናውጋው መሀሪ በድርጅታቸው በኩል ከተደረጉ ጥረቶች መካከል ዋና ዋና ያሏቸውን አስረድተዋል። ከሰባት ዩኒቨርሲቲዎች ከመቀሌ ከባህር ዳር ከጂጂጋ ከጅማ ከሌሎችም ተማሪው ውስጥ ምን ይላል? እኛ የራሳችን ኦፒኒን ናል ተማሪ ውስ ለኢትዮጵያ ምን ይላል ብሮ ወዝርል አሜዚንግ አሜዚንግ ጊው ነበር። ኢንካሬጅ የሚያደርግ እኛ ከምንገምጠው በላ ቨሪ ፋር ሳይትድ የሆነ ነበረ። ዓለም አቀፍ የኢትዮጵያን ወጣቶች ህብረት መስራችና አስተባባሪ ወጣት ቢኒያም ጌታቸው በበኩሉ በኢትዮጵያ ላይ እየተዘነዘሩ ያሉ ጫናዎችን ለመከላከል የወጣቱ ድርሻ ወሳኝ መሆኑን ገልጿል። ህብረታቸው የትዊተር ዘመቻ እንደጀመረም አስታውቋል። ምረት ኢትዮጵያ ቦት ኢትዮጵያ በሚል ይህን ትዊተር ካምፔን ዘመቻ አርገናል። ዳም የሚል አርገናል። እንደገና ፊልድ ዳም የሚል አድርገናል። እነዚህ ትዊተር ካምፔን ዘመቻዎችን ጀምረናል። እንደ ወጣት አደረጃጀቱ እንድትደግፉ እኛም ደግሞ በተለያየ ድርጅት ውስጥ በፈቃደኝነት ወጣቶቻችሁ ካሉ የሚሰሩት ስራ ካለ መተል ልንሰራ በህብረት በዩኒቲ በሀገራዊ ጉዳይ ላይ አንድ ላይ ልንሰራ መጠላለፍ እንዲቀር ወጣቱ በአንድነት በህብረት እንዲመጣ ይህንን እንድታመቻችሁ ነው የምጠይቀው። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በውይይቱ ላይ ባስተላለፉት መልእክት የሚካሄዱ እንቅስቃሴዎችን ማቀናጀትና በላቀ አንድነት መስራት እንደሚገባ አሳስበዋል። ሁሉ ሰው ለየራሱ ተሰጥተዋለሁ። አንዳንዱ ጥሩ መሪ ነው ኮኦርዲኔት ማድረግ ይችላል። አንዳንዱ ደግሞ ጥሩ ዲዛይነር ነው። ሌላው ማይሰራውን የሰራውን ነገር ይሰራል። ሌላኛው ደግሞ አሜዚንግ የሆነ የኮሚኒኬሽን ስኪል አለ። ተናጋሪ የሆኑ ማስረዳት ማሳመን ይችላል። ሁላችን እናስፈልጋለን። ስለዚህ በውስጣችን የበለጠ ውጤታማ የምንሆንበትን ይዘን አብረን የምንሰራበት ሁኔታ፣ የምንፈተንበት ሁኔታ፣ የምርጫ ጉዳይ ያልሆነበት ወቅት ላይ ደርሰናል ማለት ነው። ስለዚህ በዚህ መልክ ሁላችንም ተቀናይተን ብንሄድ ነው Le doi civille țaari coaiu că Atlanta Georgia.